ሐምሌ 20 ቀን ሁለት ሺ አስር ዓመተ ምሕረት ድሬዳዋ ላይ ቤት ተዘግቶባቸው በቃጠሎ ለህልፈት በተዳረጉ የጅቡቲ ዜጎች ጉዳይ በቁጥጥር ስር ውለው የነበሩ ተጠርጣሪዎች ላይ ውሳኔ ተላለፈ። ድርጊቱን ፈጽመዋል ተብለው የጥፋተኝነት ብይን በተላለፈባቸው ላይ ከሶስት እስከ ሀያ አምስት ዓመት የሚደርስ ቅጣት ሲወሰን በወቅቱ ተፈጽሞ የነበረው ድርጊት በመቶዎች የሚቆጠሩ ኢትዮጵያውያን ከጅቡቲ ተፈናቅለው እንዲመጡ መንስኤ የነበረ ሲሆን እዚህ ድሬዳዋ የብሔር መልክ ባለው ግጭት በርካታ ኦሮሞችና ሶማሌዎች ከየሰፈራቸው እንዲፈናቀሉና ከአስር በላይም የከተማው ነዋሪዎች በተለያየ ጊዜያት የብሔር መልክ በነበረው ግጭት ለህልፈት እንዲዳረጉ አንዱ መንስኤ ነበር ይለናል አዲስ ቸኮል በተከታዩ ዘገባው። ሐምሌ 28 ቀን 2010 ዓ.ም በጅጂጋ እና ሌሎች የሶማሌ ክልል ከተሞች ሶማሌ ባልሆኑ የክልሉ ነዋሪዎች ላይ ጥቃት በተፈጸመ ማግስት ድሬዳዋ ላይም የጅቡቲ ዜጎች የሚኖሩበት ቤት ላያቸው ላይ ተዘግቶ በተፈጸመ ቃጠሎና ተያያዥ ጥቃት ዘጠኝ ሰዎች ለህልፈት ተዳርገው ነበር። በድርጊቱ ተሳታፊ ናቸው ተብለው በተጠረጠሩት ላይ ምርመራውን ያካሄደው ፖሊስ ጉዳዩ በፍርድ ቤት ሲታይ ከቆየ በኋላ ውሳኔ ተሰጥቶበታል ብሏል። የድሬዳዋ ፖሊስ ኮሚሽን ኮሚሽነር አለሙ መርጋ ለጋዜጠኞች በሰጡት መግለጫ ይህንን ብለዋል። ሌ 29 እዚህ ከተማ ላይ ጅቡቲያውያንን ጨምሮ ከ9 በላይ ሰዎች ቤት ተቆልፎባቸው የተቃጠሉ ሰዎች ነበሩ። እነዚህ ሰዎችን በተመለከተ 34 እስረኞች ተጠርጣሪዎች በምርመራ ቁጥጥር ስር እንዲውሉ ከተደረገ በኋላ ወደ ፍርድ ቤት ቀርበው ከ34ቱ ሰባቱ ህጋዊ መከላከል ስላስፈልጋቸው በወንጀል ምና መቅጫ ህግ ስነስርዓት ቁጥር መቶ አርባ አንድ መሰረት የተፈቱ ሲሆን ከዛ በኋላ መከላከያ ከቀረበ በኋላ አስፈላጊው ምስክር ቀርቦ እነኚህ ምስክር ከተረጋገጠባቸው በኋላ ግን መከላከያ ማስረጃ አቅርበው አስሩ ደግሞ የነሱ መከላከያ ተቀረበባቸው ምስክር ያስተባበለ ስለሆነ አስሩም እንደዚሁ በፍርድ ቤት ነጻ ወጥቷል። ቀጣዮቹ አስራ ሰባቶቹ ግን ያቀረቡት መከላከያ ስላላስተባበለ በትክክልም የቀረበባቸው ማስረጃ ደግሞ ስላ ረጋገጠባቸው ይሄ በፍትህ አደባባይ በግልጽ ችሎት ቀርቦባቸው ፍርድ ቤቱ ባለፈው ሳምንት ውስጥ ሶስት ዓመት እስከ ሀያ አምስት ዓመት የሚደርስ ቅጣት በእነሱ ላይ አሳርፏል። ድርጊቱ የተጎዱ ሰዎች ፍትህ እንዲያገኙ ተብሎ የተሰራ እንጂ ማንንም ለማጥቃት የተፈጸመ አይደለም ያሉት ፖሊስ ኮሚሽነሩ ቅሬታ ያለው ይግባኝ ማለት ይችላል ብለዋል። ቅጣት በተመለከተ በፍትህ አደባባይ በሁለቱም ጎን መከላከያም ማስረጃም ቀርቦ የታየ ጉዳይና ፍርድ ቤቱ በትክክል በግልጽ ችሎት የሰጠው ውሳኔ ቅሬታ ያለው ወገን ቀጣይ የይግባኝ መብቱን ማስጠበቅ ይችላል አልያም ደግሞ እስከ ፌዴሬሽን ምክር ቤት ሄዶ የፍትህ ስርዓቱ አሰጣጡ ልካለ የማለት ይግባኝ ማለት መብት አለው። ይሄ ሆኖ እያለ ግን የታሰሩ አንዱ ግን ነው እንደዚህ ነው እንደዛ ነው የሚል በድሬዳዋ ከተማ ውስጥ ሌላ ረብሻ ለመፍጠር የሚፈልጉ ከፍትህና ከሕግ ተጻራሪ መሆን የሚፈልጉ አንዳንድ በጣም ጥቂት በቁጥር የሆኑ ሰዎች በተለያየ ጊዜ ይህን ነገር እያናፈሱ ያሉበት ሁኔታ ነው ያለው። ማህበረሰቡ ግን በፍትህ ውሳኔ የሰጠው ጉዳይ ትክክል ነው ብሎ ተቀብሎት ያለና ይሄ ይበል የሚያሰኝ ነው የሚነበው ያለው ማለት ነው። ይሄን የሚያደርጉ ወገኖች ሆን ብለው በከተማ ውስጥ የሆነ ነገር ለመጫር ፈልገው እንጂ ሰዎቹ ጥፋት አጥፍተው አይደለም የሚል አቋም ላይ ሆኖ አይደለም። ማየት ያለብን እነኛ የተቃጠሉት የሞቱት ህጻናት፣ የሞተችው እርጉዝ ሴት፣ የሞቱት ከኛ አገር ውጪ የሆኑ የጅቡቲያን ዜጎች እዚህ እንደ እንግዳ መጥተው የተቃጠሉት ሰዎች ህይወት ጥያቄ መልስ ማግኘት አለበት። የጥያቄ መልስ ደግሞ ይሄ በፍትህ የተሰጠው ውሳኔ ስለሆነ ይህንን ነው ማየት ያለብን። ሐምሌ 29 ቀን 2010 ዓ.ም. ድሬዳዋ ላይ የጅቡቲ ተወላጆችን ጨምሮ ዘጠኝ ሰዎች የሞቱበትን ጥቃት ተከትሎ ጅቡቲ በርካታ ኢትዮጵያውያንን ከሀገሩ አባራ ነበር። የድሬዳዋ ተወላጅ የሆኑ ነዋሪዎች ድሬዳዋ በተለምዶ ሐምዳይል በተባሉ አካባቢ በድንኳን እንዲሰፍሩ የተደረገ ሲሆን ቤተሰቦቻቸው በምስራቅና ምዕራብ አድርጌ እንዲሁም ሌሎች አካባቢዎች የሚገኙ በመቶዎች የሚቆጠሩ የጅቡቲ ተፈናቃዮችም መንግስት ትራንስፖርት አቅርቦላቸው ወደ የአካባቢያቸው ተሸኝተው ነበር። ይህንን ተከትለው ግን ድሬዳዋ ላይ ከሰፈር ጸብነት የዘለለ መልክ ያልነበረው ግጭት አድማሱን አስፍቶ በከተማዋ በርካታ ሶማሌዎችና ኦሮሞዎች አንዱ ከሌላው ሰፈር እንዲፈናቀሉ እንዲሁም ቀላል የማይባሉ ነዋሪዎችም ሞትና የአካል ጉዳት እንዲደርስባቸው መንስኤ የሆነው ነበር። ሆኖም ባለፈው አመት በድሬዳዋ እንዲሁም በኦሮሚያና ሶማሌ ክልል ደረጃ በተሰሩ መልከ ብዙ የእርቅ ስራዎች የህብረተሰቡ በተለይም የኦሮሞና ሶማሌ ብሔር የድሬዳዋ ነዋሪዎች መስተጋብር ቀድሞ ወደ ነበረበት ተመልሷል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ